ጋቢና ቪኦኤ ጋቢና ቪኦኤ። ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ። ታክሲው ሞልቷል። ሄኖክ ሰማግዜር ነው። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። በመስተንግዶና በአሽከርካሪነት ከመስታወት አረጋው ጋር አብረናችሁ እንቆያለን። ሰላም እንደምናመሻችሁ። መኢአድ ሳውላ ውስጥ ታስረው የነበሩ አስራ ሶስት አመራሮቹና አባላቱን መፍታታቸውን አስታወቀ። ከማሰሩ በፊት ትክክለኛውን ሁኔታ አጣርቶ ማሰር ይኖርበታል ብዬ ቀምጣለሁ። ምክንያቱም እነዚህ ሰዎች አላግባብ አራት ቀን ሲጉላሉ ነበር እዛ እስር ቤት ውስጥ። የመያድ ፕሬዚዳንት ዶክተር በዛብህ ደምሰ የተናገሩት ነው። በትናንትናው እለት በፖለቲካ አመለካከት ወይም አባልነት የታሰረ ሰው የለም ያሉት የደቡብ ክልል ቃል አቀባይ አቶ ሰለሞን ኃይሉ ምን ይላሉ? እለት እለት የፖለቲካ ፓርቲ ስራ የሚሰራበት ቦታና አግባብ አለ ይሄ ግለሰብ ቤት ውስጥ ነው የነበሩት። ከተለያዩ ቦታ የመጡ ናቸው። ለምን አላማ እንደተሰበሰቡ ምን እንደሚሰሩ ማሳወቅ ነበረባቸው። በመቀሌ ከተማ አንድ ወጣት የስራ ፈጣሪ እናስተዋውቃቸዋለን። ለንግድ ድርጅቶችና ግለሰቦች የእርስ በእርስ መበዳደሪያ እቁብን በራሱ አሻሽሎ በአመት አራት ነጥብ አምስት ሚሊዮን ብር ገቢ ያገኛል። ወደዛ ከመግባት በፊት ባያጅ ነበርኩ። የሁሉም ለምንድ ነው ወደ ቁም አያስገባውም? እሱም ተጠቃሚ ሊሆን ነው። እንደዚ ጋር ተጠቃሚ ሊሆን ነው። ም ለምንድ ነው ተጠቃሚ አይሆንበት ምክንያት ብዬ ነው ያገባት። በጋቢና እናሳፍረዋለን። ኢትዮጵያዊና አይሪሽ ትውልድ ያላት ተዋናይት ሩት ነጋ ዘንድሮ ለኦስካር ታጭታለች። እንኳን ደስ ያለሽ ወይም በአይሪሽኛ ኮንግራጁሌሽንስ ብለንሻል። የመጀመሪያ ኢትዮጵያዊ ትውልድ ያላት መሆኗ ነው። ፊልሙ ላቪንግ እንደ ርዕሱ የፍቅር ታሪክ ነው። For the power vested in me by the District of Columbia, I now pronounce you husband and wife. Gapina VOA, Yadisutulidims. Abrachon Kadmastashagaru, Senan Naskatam. እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። ከጥር 14 ቀን ጀምሮ በጋሞ ጎፋ ዞን ሳውላ ከተማ ታስረው የነበሩ 13 አመራሮቹና አባላቱ ትላንት ምሽት መፈታታቸውን መኢያድ ማለትም የመላው ኢትዮጵያ አንድነት ድርጅት አስታወቀ። መኢያድ እነዚህ ሰዎች እንዲፈቱለት መጠየቁን፣ የክልሉ መንግስት በበኩሉ ጉዳያቸው የተጣራ መሆኑን መገለጹን ትላንት ምሽት መዘገባችን ይታወሳል። አድማጮች፣ የዚህን ዜና ዝርዝር ከዜና በኋላ በሚኖረን ጊዜ ይዘን እንመለሳለን። ሶማሊያ ዋና ከተማ መቋድሾ በሚገኝ ሆቴል ዛሬ ረቡ በደረሰ ጥቃት ቢያንስ ሀያ ሰዎች መገደላቸውንና ለሰለባዎቹ ለመድረስ የተሰማሩ ሰራተኞች ገልጸዋል። በእቃ መጫኛ መኪና ላይ የተጫነ ቦምብ ከጠዋቱ ሶስት ሰዓት ላይ ደሃያ ሆቴል ደጃፍ ላይ መፈንዳቱን እና ከዛም በኋላ ታጣቂዎች ወደ ሆቴሉ ገብተው በሆቴሉ ተገልጋይ እንግዶች ላይ ተኩስ መክፈታቸውን የአይን እማኞች ለአሜሪካ ድምጽ ገልጸዋል። ታጣቂዎቹ ከጸጥታ ኃይሎች ጋርም ተታኩሰዋል። ከአሁን ቀደም በመቋዲሾ ሆቴሎችና ዋና ዋና ተቋማት ላይ በተደጋጋሚ ጥቃት የሚያደርሰው ጽንፈኛው እስላማዊ ቡድን በመባል የሚታወቀው አልሸባብ በድረገጹ ላይ ለጥቃቱ ኃላፊነት ወስዷል። በጥቃቱ ከተገደሉት ውስጥ አስራ ሁለት ሲቪሎች፣ ሁለት የደህንነት አባላት፣ አንድ ፖሊስ እንዲሁም አንድ አጥፍቶ ጠፊና አራቱ ታጣቂዎች መሆናቸውን ባለስልጣናቱ ገልጸዋል። ይህ ጥቃት ከደረሰ ከአርባ ደቂቃ በኋላ ሌላ ቦምብ ሆቴሉ አጠገብ ፈንድቷል። በሁለተኛው ፈንጂ ከቆሰሉት መካከል ቢያንስ ሰባት ጋዜጠኞች ያሉበት መሆኑን የሶማሊያ ጋዜጠኞች ማህበር ዋና ጸሐፊ ሙሐመድ ሙአሊሙ ለአሜሪካ ድምጽ ተናግሯል። ለደህንነታቸው ፈርተው ወደ ጎረቤት ሴኔጋል ሸሽተው የነበሩት አዲስ ተመራጩ የጋምቢያ ፕሬዚዳንት አዳማ ባሮ ነገ ሐሙስ ወደ ሀገራቸው እንደሚመለሱ ባለስልጣናቱ አስታወቁ። ባሮ ለበርካታ ዓመታት ጋምቢያን የገዙትን ያያህ ጃሜን ባለፈው ታህሳስ በተካሄደው ምርጫ አሸንፈው፣ ጃሜህ ምርጫው ተዛብቷል በሚል ሰበብ እስካለፈው ሳምንት ድረስ ስልጣን አላስረክብም ብለው መቆየታቸው ይታወሳል። የምዕራብ አፍሪካ ሀገሮች ስልጣን ካለቀቁ በጦር ሰራዊቱ ጣልቃ መግባታችን ነው ብለው ካስ ከተፈራሩ በኋላ ጃሜህ ባለፈው ቅዳሜ ሀገሪቱን ለቀው ሄደዋል። የቀድሞ መሪ ሀያ ሁለት አመት ሀገሪቱን ሲገዙ ተቃዋሚ የፖለቲካ ቡድኖችን በኃይል አፍነዋል ተብለው በሰብአዊ መብት ቡድኖች ይወነጀላሉ። የምዕራብ አፍሪካ ክልላዊ የጦር ሰራዊት ካለፈው ሳምንት ጀምሮ ጋምቢያ ላይ ሰፍረዋል። አሁንም ነገ ለሚገቡት አዲስ ፕሬዚዳንት የሀገሪቱን ጸጥታ እየጠበቀ ነው። አዳማ ባሮ ክልላዊ የጸጥታ ኃይሎቹ ለቀጣዮቹ ስድስት ወራት ጋምቢያ ውስጥ እንዲቆዩ ጠይቀዋል። ምን ውሳኔ ላይ እንደተደረሰ ገና አልታወቀም። አድማጮች፣ ዜናውን ያሰማኋችሁ ጽዮን ግርማ ነበርኩኝ። ከቀሪ ካቢና ዝግጅቶች ጋር አብራችሁን ቆዩ። Bambino BOA. የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን ስ ቦንደሪስ ቱገ ከጥር 14 ቀን ጀምሮ በጋሞ ጎፋ ዞን ሳውላ ከተማ ታስረው የነበሩ 13 አመራር አባላቱና እንደዚሁም ደጋፊዎቹ ትናንት ምሽት መፈታታቸውን መያድ የመላው ኢትዮጵያ አንድነት ድርጅት አስታወቀ። መያድ እነዚህ ሰዎች እንዲፈቱለት መጠየቁን፣ የክልሉ መንግስት ደግሞ በበኩሉ ጉዳያቸው የተጣራ መሆኑን መግለጹን በትናንት ምሽት መዘገባችን ይታወሳል። ዝርዝሩን እስክንድር ፍሬው ከአዲስ አበባ ልኳል። የመላው ኢትዮጵያ አንድነት ድርጅት መያድ ዛሬ ለአሜሪካ ድምፅ እንዳስታወቀው ሶስት ከፍተኛ አመራሮቹን ጨምሮ 13 አባላቱ የተፈቱት ትናንት ምሽት ነው። የፓርቲው ፕሬዝዳንት ዶክተር በዛብህ ደምሴ ይህንኑ ለአሜሪካ ድምፅ አረጋግጠዋል። እንግዲህ እነዚህ ሰዎች ከአራት ቀናት በፊት ቅዳሜ ዕለት ነው የታሰሩት፣ ታስረው ነበር። ከዚያ በኋላ እኛም ሰኞ ዕለት ለኮማንድ ፖስቱ አንድ ደብዳቤ ጽፈን ነበረ። በዛ ደብዳቤ መሰረት የኮማንድ ፖስት ኃላፊ እዛ አካባቢ የኮማንድ ፖስት ኃላፊ የሆነ ሰው እዛው እስር ቤቱ ድረስ በመሄድ ሰዎቹ እንዲፈቱ አድርጓል። ያም ሆነ ይህ እንደው እኔ እዚህ ላይ ለመጥቀስ የምፈልገው ነገር ቢኖር ሰዎች በትክክለኛ ሁኔታ ነገሮች ሳይጣሩ በቁጥጥር ስር ማዋልና ማጉላላቱ ጥሩ ነው ብዬ አልገምትም። ምክንያቱም እነዚህ ሰዎች እነሱ ከፍተኛ የአመራር አባላት ናቸው። አስሩ ደግሞ የድርጅቱ አባላት ናቸው። ያም ሆነ ይህ ከመታሰራቸው በፊት ትክክለኛው ነገር ከኛ ቢሮችን ደውለው ስለ ሰዎቹ ቢጠይቁን ኖሮ እኛ በደንብ ለማስረዳት እንችል ነበር እና ለወደፊቱ እኔ እንዳው ለማሳሰብ የምፈልገው መንግስት እንደ መንግስትነቱ ሰዎችን ከማሰሩ በፊት ትክክለኛውን ሁኔታ አጣርቶ ማሰር ይኖርበታል ብዬ ገምታለሁ። ምክንያቱም እነዚህ ሰዎች አለአግባብ አራት ቀን ሲጉላሉ ነበር እዛ እስር ቤት ውስጥ። አስራ ሶስቱ ሰዎች በዋስ መፈታታቸውን ያረጋገጠው የደቡብ ብሄር ብሄረሰቦችና ህዝቦች ክልላዊ መንግስት በበኩሉ ይህ ግን አላጠፉም ማለት እንዳልሆነ አስታውቋል። በስልክ ያነጋገርኳቸው የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ሰለሞን ኃይሉ ይሄንኑን ያስረዱት እንዲፈቱ የተደረገውም መንግስት በህጋዊና ሰላማዊ መንገድ ከሚንቀሳቀሱ ፓርቲዎች ጋር ተባብሮ ለመስራት ካለው ቁርጠኝነት አንጻር መሆኑን አብራርተዋል። አስራ ሶስቱ ግለሰቦች በዋስ እንዲለቀቁ ተደርጓል። በዋስ ሲለቀቁ ግን ጥፋተኛ አልነበሩም ማለት አይደለም። ጥፋት አለባቸው። ያው ትናንትም እንደገለጽኩት ባልተፈቀደ መልኩ ግለሰብ ቤት ተሰብስበው ባሉበት በህብረተሰቡ ጥቆማ ነው የተያዙት። ግን ያው መንግስት በህጋዊ መንገድ በሰላማዊ መንገድ ከሚሰሩ የፖለቲካ ፓርቲዎች ጋር በደንብ ተባብሮና አብሮ ለመስራት ካለው ቁርጠኝነት አንጻር የችግሮች ቢኖሩ በህግ አግባብ እየታየ ስሙዝ ለማድረግ ያለውን ሂደት ስሙዝ ለማድረግ ካለው ቁርጠኝነት የተነሳ ነገሮቹ በዛ መልኩ እንዲታዩ ተደርጓል እንጂ ጥፋተኛ አይደሉም አይደለም። እንዲለቀቁ ሲደረጉ በዋስ ተፈቷል። ሂደቱ ይጣራል፣ ዞሮ ዞሮ ሂደቱ ይጣራል ብለውኛል። ነገር ግን አንድ የሚነሳ ጥያቄ አሁን ግለሰብ ቤት ውስጥ መሰብሰባቸው ነው ጥፋት ተብሎ የተያዙበት ምክንያት እስቲ ከሱ አንጻር ያለውን መረጃ ንገቢ ያው ከአስቸኳይ ጊዜ አዋጁ አንጻር እንግዲህ የሚታዩ ጉዳዮች አሉ። የእለት ተእለት የፖለቲካ ፓርቲውን ስራ በመስራት እንዳልሆነ ነው ትናንትም የገለጽኩትና፣ ምክንያቱም የእለት ተእለት የፖለቲካ ፓርቲ ስራ የሚሰራበት ቦታና አግባብ አለ። ይሄ ግለሰብ ቤት ውስጥ ነው የነበሩት። ከተለያዩ ቦታ የመጡ ናቸው። ለምን አላማ እንደተሰበሰቡ ምን እንደሚሰሩ ማሳወቅ ነበረባቸው። ምክንያቱም ከሌላ የሚኖራቸው ነጻነት የሚኖራቸው ቦታ አለው። የአስቸኳይ ጊዜ አዋጁን ከመጠላለዛል። ግለሰብ ቤት ያለ ማስፈቀድ ሳያሳውቁ ለምን አላማ እንደተሰበሰበ የማይታወቅበት ሁኔታ ስለሆነ ያመጣራት ስላለበት ነው። ለአራት ቀናት በስር ላይ ከቆዩትና ትናንት ከተፈቱት መካከል አቶ አቻ ለገሰ የመኢአድ ስራ አስፈጻሚ ኮሚቴ አባልና የደቡብ ቀጠና ተጠሪ፣ አቶ እንግዳው ደንጨሮ በጎፋ ዞን ሳውላ ልዩ ወረዳ የመኢአድ ሰብሳቢ፣ እንደዚሁም አቶ ካሳዬ ካሊሳ በዚሁ ወረዳ የመኢአድ ምክትል ሰብሳቢ እንደሚገኙባቸው ፓርቲው አስታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ራረጋቢናኤሽን ጋቢናላሻንልላሻንላሻንልናገቢናላሻንል ወጣት ደሱ ጸጋይ በቅጽል ስሙ ማዲንጎ በመቀለል ከተማ የታወቀ ዕቁብ ሰብሳቢ ነው ከ1638 የከተማዋ የንግድ ማህበረሰብ አባላት በየሳምንቱ እቁብ በመሰብሰብ ለባለተረኛው ይሰጣል። ለድካሙ ዋጋ የመጀመሪያው እቁብ ይከፈለዋል። ይህ ማለት በአመት አራት ነጥብ አምስት ሚሊየን የኢትዮጵያ ብር ማለት ነው። ማዲንጎ ገና በዘጠኝ አመቱ ኦቾሎኒ ሎተሪና ካሴት በመሸጥ ነበር ንግዱን የጀመረው። ታዲያ ካሴት ሲያዞር የማዲንጎ አፈወርቅ ዘፈንን በማንጎራጎር ነበር የሚዝናን ነው። ከዚህ በመነሳት ነው የመንደሩ ወጣቶች ማዲ ወይም ማዲንጎ የሚል ቅጽል ስም የሰጡት። ማዲ አሁን ላይ ወጣት ባለሀብት ለመሆን እየተንጠራራ ይገኛል። ከግርማይ ገብሩ ጋር ቆይታ አድርገዋል። እኔ ሙሉ ስሜ ደሱ ጸጋ ይባላሉ። ተወልጄ ያደኩት መቀሌ ውስጥ ነው። አዳቂ ደብረዳሙ ሰፈር የሚባል ነው ተወልጄ ያደኩት ማለት ነው። ይሄ ማዲ የሚለው ከየት መጣ? ደሱ ማዲ ነው የሚሉ አብዛኛዎቹ። ገና ልጅ እያለው የተለያዩ ነገሮች በቢዝነስ ላይ ይሰማራ ትንሽ ልጅ እያለው ማለት ነው። በተለያዩ ዘርፎች ልጅ እያለ ምን ትሰራ ነበረ? ልጅ እያሉ ገና ዘጠኝ ዓመት እያሉ ሎተሪ መሸጣል፣ ካሴት መሸጣል፣ ኦቾሎኒ መሸጣል። የተለያዩ የጆቶኒ የመዝናኛ ሲስተሞች ነበሩ፣ ቪዲዮ ካሴት መከራ የተለያዩ፣ በልጅነቴ የጀመርኩበት ምክንያት ነው። ከዛ ተነስቶ ነው ካሴት ምናምን ሲሸጥ ይህ ማዲንጎ ምናምን ሰማ ነበር። ና ይህን እነ ማዲንጎ ሲሰማ ደግሞ ለራሴ ውስጥ ያዘኝ። ከዛ እኔ ደግሞ መንጎራጎር ጀመርኩ። ና የሰፈራጅ ልጆች ማዲ ያሉ ማዲ ተብለ ተጠራ። የማዲንጎን ዘፈን ትወደዋል ማለት ነው። እስኪ ሞክር፣ እስኪ አንዱን እንስማ። ሞከርለሽ ያኔ ትዘፍነው የነበረው በልጅነት na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na na በየጎዳናው እንደዚህ እያልክ ካሴቶቹን ትሸጥ ነበር? እንደዛ እያልኩ አንደኛ፣ እንደ መዝናኛ ነው የምጠቀም የነበርኩት፣ ሁለተኛ ደግሞ እንደ ቢዝነስ ራሱ እየተማርኩም ቢዝነስ እየሰራም ደስተኛው ሚሄ ነው ያደኩታችሁ። ከዛ ተነስተህ እንግዲህ አሁን መቀለ ከተማ ውስጥ በጣም የታወቀው በሺዎች የሚቆጠሩ ሰዎችን ያሰባሰበው ማዲ እቁብ የሚላለን፣ እስኪ ስለዚሁ ነገር እንዴት ገባህበት? የቁብ ስራ ነው የሚሰራው። የቁብ ስራ ምንድነው? በአብዛኛዎቹ የተለያዩ በንግድ ማህበረሰብ ያሉ ሰዎችን አቅፎ የሚሄድበት ማህበር ነው። ይህን ወደዚህ ያስገባበት ምክንያት ምንድን ነው? አንደኛ ስለ ቢዝነስ ስትራቴጂ ማወቅ ነው። ቢዝነስ ስትራቴጂ ሲገባበት የተለያዩ ነገሮች ስለ ፈጠራ ምናምን ትሞክር አለ። ይህን ምንድነው ፈጠራ? እቁብ ከብዙ ሰዎች ምናምን ስትገባባ የተለያዩ የሰው ድሌት አለ፣ ፍላጎት አላቸው ይህን ፍላጎት ደግሞ አብዛኞቹ እዛ ባጃጅ እየሰራው ሎተሪ እየሰራው ካሴት ሲሸጡ ምናምን ብዙ ጓደኞች አሉ፣ የቢዝነስ ጓደኞች። ወደ ቁ ከመግባት በፊት ባጃጅ ነበር መስራት ወደዛ ከመግባት በፊት ባጃጅ ነበርኩ። ይሄ ሁሉ ለምንድን ነው ወደ እቁም ያስገባው? እሱም ተጠቃሚ ሊሆን ነው። እንደዚ ጋር ተጠቃሚ ሊሆን ነው። ይህም ለምንድነው ተጠቃሚ አይሆንበት ምክንያት ብዬ ነው። እዛ ሲሰራ ብዙ ነገሮች አሉ። እቁ ሲባል ዝም ብሎ አይደለም እና ብዙ ስትራቴጂዎች አሉ። የፋይናንሻል ሲስተም አለ፣ የህግ ሲስተም አለ፣ ሲሶሎጂ ስነ ህዝብ ጥናት አለ። ብዙ ስትራቴጂዎች ሰዎች አሉና ከዛ ሲገባ ብዙ ሰው እየወደደ ይመጣና የወደደ ብቻ ሲሆን ያ ከብረኛል። በምንድን ነው እኔም የሆነ ስትራቴጂ ደማ አይቀይስም? ወጣቱ የሚቀየርበት ምንድን ነው? ሲያስብ እቁብ ጀመርኩና ደግሞ በጣም እየሰራ ነው ያለ። ነው አሁን በአንተ ስር ምን ያህል ሰዎች ነው ያሉት በቁቡ የተደራጁት? አሁን ያለንበት 1638 ወጣቶች አሉ በማህበራችን በማዲው ቁቡ ውስጥ የተደራጁ የሚገለገሉበት። አሁን አንተ ምንድነው የምታደርገው? የነኝን ሁሉ ሰዎችን ብር እያሰባሰብክ ነው ለተረኛው ለባለጣው፣ ባለጣው የሚሄድበት አሁን ይህንን ምንድነው የምንማረው እዚህ ጋ ብር መሰብሰብ ብቻ ሳይሆን የነሱ ህይወትም እንከታተላለን የእነሱን ቢዝነስ እንከታተል። አሁን ብሩ ይዞ ስለመጣ ብቻ አይደለም፣ ብር ሲደርሰው እንዴት መጠቀም እንዳለበትም ጭምር እናማክረዋለን። ምክንያቱም አሁን ስነ ምግባር ላይ ኬርና አሁን ጫማ የሚጠርግ ሰው ሊሆን ይችላል። አሁን ከየት አምጥቶ አንድ ሺህ ብር ነው የሚከፍለው ብለን እንጠይቀዋለን። ምክንያቱም ከየት ነው ያመጣው? ትክክለኛ ጫማ ጠርጎ ነው ያመጣ ወይስ ከሌላ አምጥቶ ነው ቼካፕ እናደርጋለን። እውነተኛ ከሆነ ደግሞ እቁብን ከደረሰው ብሩ ከደረሰው ደግሞ ከብሩ መውሰድ በኋላ ያለው ስትራቴጂ ብዙ ነገር እንሄዳለን። ብሩ በስነ ስርዓት መስራት አለበት። ሁለተኛ ላይ ስለ ወደፊቱ ያለው ራእዩ ብዙ ነገር እናመክራል። እንግዲህ አድማጮቻችን፣ መቀለ ከተማ ውስጥ ቤተ አንበሳ ተብሎ በሚጠራው የመዝናኛ ማዕከል ከማዲጋ እየተጫወትን ያለ ነው። ማዲ፣ አሁን እቁብ ሰብስበ ምንድን ነው የምትጠቀመው? የመጀመሪያው እቁብን የሚሰጠው 1638 የነዚህ ሁሉም ጠቅላላ በሳምንት የሆነው ወደ 45 አካባቢ ነው። በአመት የሚከናወነው 45 ሚሊዮን። ስለዚህ ይህን ተሰብስበው የመጀመሪያ የሚከፈለኝ በዚኛው። ስለዚህ በአመት 45 ሚሊዮን ታገኛለህ። እኔ በጣም ሀብታም ነኝ። ይህን 45 ብቻ አይደለም ይህን ነው ና ብዙ ይህን የኔ ሀብት ምንድን ነው ህዝብ ነው። ማዲ አሁን እዚህ መቀለ ከተማ ውስጥ የምትታወቀው በጣም ሰላምተኛ እንደሆንክ በጣም ተግባቢ እንደሆንክ፣ ከሁሉም ሰው ጋር በጥሩ ግንኙነት እንደምትኖር ነው የምትታወቀው። ይህ እንዴት ነው? ከአስተዳደግህ የመጣ ነገር ነው? አንደኛው ላይ የህዝብ ልጅ ነኝ። እዚህ ጋር ደረሰኝ ራሱ ህዝብ ነው። ምክንያቱም አቅሜ የለኝም፣ አቅሜ ህዝብ ነው፣ ሁሉም ነገር ህዝብ ነው እና ይህንን ህዝብ አይደለም ሰላምታ ላ ይገባዋል። የሰው ልጅ ፍቅር ያስፈልገዋል፣ ሰላምታ ያስፈልገዋል፣ የሀገር ፍቅር፣ የህዝብ ፍቅር። በቃ ይህንን ነው ህይወት መሰረት። በምንድን ነው የምትዝናናው? ከስራ በኋላ ምንድነው የሚያዝናና? እኔ የሚያዝናናኝ አንድ የሰው ደስተኝነት ስታገኝ፣ ሁለተኛ ላይ ደግሞ ሙዚቃ መስማት ደስ ይለኛል። ሶስተኛ ፊልም ማየት፣ የተለያዩ ድርሰቶች ማንበብ ደስ ይለኛል። ዋናው ግን ስራ ነው የሚያዝናናኝ ከስራ ውጭ እና ኑሮ እንዴት ነው አሁን ቤተሰቦች፣ አሁን ያቀድከው ነገር ካለ ቤተሰቦቼ ከኔ ጋር ነው የሚሰሩት። ገና እኔ አላገባውም ገና ነኝ። ከሁለት አመት አገባለው። የ26 አመት ልጅ ነኝ ግን ያው 28 አካባቢ ሲደርስ ማግባት እቅድ አለኝ ማለት ነው። ያኔ እንዳትረሳኝ። አረሳ ማረሳ ማዲ በጣም ጥሩ ነው። በጣም ደስ ይላል። ወደ ከፍተኛ ደረጃ ደግሞ ደርሰ ሌላ ጊዜ ደግሞ ተገናኝተን እናወራ ይሆናል። ለቆይታችን በጣም ነው የማመሰግነው። እኔም በጣም ነው የማመሰግነው። የክብር እንግዳ ስለሆንኩ እግዚአብሔር አክብርልኝ። መልካም ጊዜ። ታንክ ዩ

የምትከታተሉት ጋቢና ቪዮኤ ነው። ዝግጅታችን ይቀጥላል። አስተያየቶቻችሁን በፌስቡክ አት ቪዮኤ አማሪክ ላይ እንቀበላለን። አድርሱን። በዚህ ሳምንት ኢትዮጵያዊትና የአይሪሽ ተወላጅ የሆነችው ሩት ነጋ ለ89ኛው አካዴሚ አዋርድ እጩ ሆና ተመርጣለች። ለእጩነት ከሩት ጋር የቀረቡት ምርጥ ሴት ተዋናዮች ኢዛቤል ሀፐርት፣ ናትሊ ፖርትመን፣ ኤማ ስቶን እና አንጋፋዋ ሜርል ስትሪፕ ይገኙበታል። በእውነተኛ ታሪክ ላይ ተመስርቶ የተሰራው ላቪንግ የተሰኘው ፊልም ላይ የትወና ብቃቷን ያስመሰከረችው ሩት በነጭ ወንድና በጥቁር ሴት መካከል የተጀመረው ፍቅር በሚኖሩበት ቨርጂኒያ ግዛት ተቀባይነት አልነበረውም። እንደ በ1950 ዓመተ ምህረት ወደ ዋሽንግተን ዲሲ በመሄድ ጋብቻውን ፈጸሙ። እንግዲህ በእውነተኛ ታሪክ ላይ የተመሰረተ ነው። ይህ ፊልም ለበርካታ አሜሪካውያን ለውጥን ያመጣ ነው። የቪኦኤ ዘጋቢ ፕሌነፒ ፖሉ የፊልም ባለሙያዎቹን አነጋግራ የዘገበችውን መስታወት አረቀው ይዛለች። ቤታችን እዚህ ጋ ነው። ለመስራት ያቀድኩት የኛ ቤት። ታገብኛለሽ። ሪቻርድ እና መልድሬድ በዋሽንግተን ዲሲ ጋብቻቸውን ፈጸሙ። አሁን ባልና ሚስት መሆናችሁን አረጋግጣለሁ። ጋብቻቸው ግን በሚኖሩባት ቨርጂኒያ ግዛት ህጋዊ አልሆነም። በቨርጂኒያ ግዛት የነጭና የጥቁር ጋብቻን የሚቃወም እንጂ የሚደግፍ ሕግ አልነበረም። እዚህ ከዚች ሴት ጋር አልጋ ላይ ለምንድነው የተገኘው? ሚስቱ ነኝ። እዚህማ ይሄ ተቀባይነት የለውም። በሕጉ መሰረት ጥፋተኞች ሆነው ታሰሩ። ሪቻርድ ፔሪ ላቬንግ ነጭ ሲሆን መልድሬድ ጄተር ጥቁር በመሆኗ ሕጉ በማያጸድቀው ጋብቻ ተሳስረው በመገኘታቸው ጥፋተኛ ሆነው ተገኝተዋል። ባልና ሚስቱ ያላቸው ምርጫ ሁለት ብቻ ሆነ፣ የሚኖሩበትን የቨርጂኒያ ግዛት መልቀቅ ወይም ወደ እስር ቤት መግባት። እናም ዘመድ አዝማዳቸውን ትተው በዋሽንግተን ዲሲ አዲስ ኑሯቸውን ጀመሩ። ከአምስት ዓመታት በኋላ እንደ አውሮፓውያን አቆጣጠር በ1963 በነበረው የጥቁሮች መብት ንቅናቄ ሜልድሬድ ተስፋ በማድረግ ለዩናይትድ ስቴትስ የጠቅላይ አቃቤ ሕግ ሮበርት ኬኔዲ እርዳታ ያደርጉላት ዘንድ ደብዳቤ ጻፈች። ብዙም ሳይቆይ በዋሽንግተን በሚገኘው የዩናይትድ ስቴትስ የሲቪል መብቶች ማህበር እንዲያገኟት መልእክት አስተላለፉ። ም ር እኔ እንደማምነው ይህ ሙግት እስከ ዋናው ፍርድ ቤት ድረስ ይደርሳል። እንደ አውሮፓውያን አቆጣጠር በ1967 በኢትዮጵያ በ196ዓም መሆኑ ነው። ጉዳዩ በጠቅላይ ፍርድ ቤት ውሳኔ ያገኘ ክሱ በስማቸው የላቪንግና የቨርጂኒያ ግዛት የሚል የክስ መዝገብ ተሰጠው። እስካሁንም በዚሁ ስያሜ ነው የሚታወቀው ይህ የክስ መዝገብ ታሪካዊ የህግ ክስተቶችና አተረጓጎማችን የቀለበሰም ነበር። በመላ ሀገሪቱ በዚህ ህግ ታቅበው ለቆዩ ፍቅረኛሞችና ለህዝቦች መብትም ፋና ወጊ ሆነ። በዋሽንግተን ዲሲ በቅርቡ የጥቁር አሜሪካውያንን ታሪክ በሚዘክረው ቤተ መዘክር ይህ ውሳኔ ታሪክ ሆኖ ተቀመጠ። እንግዲህ መልካም እድል እንላለን። እንግዲህ ምርጫው በሚካሄድበት ጊዜም እንግዲህ በአካደሚ አዋርድስ ዌብሳይት እየሄዳችሁ ድምጽ ብትሰጧት ለሷም ለእናንተም ለኢትዮጵያውያንም ይጠቅማል። ወደ ሌላው ዘገባችን እናልፍ። በተሰጦ የተሞሉ በርካታ አርቲስቶች ወይም የኪን ሰዎች ቢኖሩም በማይጠበቅ ቦታና ጊዜ ሲፈልቁ ማየት ግን ያስገርማል። አርት ሊፍቲንግ የተባለው በቦስተን የተጀመረው ፕሮጀክት ለበርካታ የጎዳና ተዳዳሪ ጥበበኞች ህይወት ብርሃን ፈንጥቋል። ዘጋቢያችን ቲና ትሮያ የዘገበችውን መስታወት አድርገው ይዛለች። አሁን ስቴሲ ዊሊያምስ የምትገኘው በምትወደው ሙያ ውስጥ ነው። በፍጹም ተመስጦ ነው ስዕሎችን የምስለው። ለኑሮዬ ስለማወጣው ወጪም ሆነ ራቴን ምን እበላለሁ ብዬ አስቤም አላውቅ። እናም የስራዋ ውጤት በግልጽ ይናገራል። ሊዝ ፓወርስ አርት ሊፍቲንግ የተባለውን ፕሮጀክት ከመሰረቱት መካከል አንዷ ናት። ስዕሎቿ በብርሃን የተሞሉና ሕይወት ያላቸው ናቸው። እኔም ብቻ ሳይሆን ወደኛ የሚመጡትን የስዕል አፍቃሪያን ሁሉ አይን ይስባል። ስራዎቿ የተመልካችን ቀልብ ብቻ ሳይሆን ያላትን የስዕል ተሰጥኦም በግልጽ የሚያሳዩ ናቸው። የቀድሞ የአየር ኃይል የጦር አባል የነበረችው ዊሊያምስ አሁን ኑሯ በጎዳና ላይ ነው። ከስራዋ ከመቀነሷ በፊት ለአስር አመታት በሃርቫርድ ዩኒቨርሲቲም አገልግላለች። በዩናይትድ ስቴትስ የነበረው የኢኮኖሚ ውድቀት ከባድ ነበር። እንደ ቀድሞ ቋሚ ስራ በቀላሉ ማግኘት ጊዜያዊ ስራም ቢሆን እንኳን አስቸጋሪ ነበር። የሚሰራ ስራ ማግኘት በፍጹም አይቻልም ነበር። ዊሊያምስ በአጥንቶቿ ላይ በገጠማት የጤና እክል ምክንያት ለሕክምና የምታወጣውን ወጪ መሸፈን አልቻለችም። በሕክምና እጦት ምክንያትም ህመሟ ተባብሶ መኖር የሚያስችላትን ስራ እንኳን መስራት ተሳናት። አርት ሊፍቲንግ የተባለው ፕሮጀክት በርካታ የአካል ጉዳተኞች የፈጠራ ስራ ለሽያጭ እንዲቀርብና እንዲሸጥ ይረዳል። ሊስ ፓወርስ የፕሮጀክቱ መስራች ናት። ስ ሁልጊዜ የጎዳና ህይወት ቀላል ተደርጎ ሲታሰብ፣ ወደ ጎዳና የወጡትን ሰዎች በራሳቸው ስንፍና ምክንያት እንደሆነ ተደርጎ ሲታሰብ በጣም የማዝ ነው። እውነቱ ግን ከዚህ የራቀ ነው። በጎዳና ላይ መውደቅ የመጥፎ ዕድል ተምሳሌት ነው። ሊዝ ፓወርስ አርት ሊፍቲንግ የተባለውን ፕሮጀክት ከመሰረቱት መካከል አንዷ ናት ር በሺዎች የሚቆጠሩ የጎዳና ተዳዳሪዎችና በተለያዩ የማህበረሰብ ጊዜያዊ መጠለያዎች ውስጥ የሚገኙ የጥበብ ሰዎች በቡድን ተደራጅተው ይገኛሉ። ከእነዚህ ቡድኖች የምናገኛቸውን የጥበብ ስራዎች መርጠን ለሽያጭ እናቀርባለን። የአርት ሊፍቲንግ ፕሮጀክት ከፈጠራ ስራዎች በተጨማሪ በተለያዩ የእቃ መያዣ ቦርሳዎችና የስማርትፎን ስልኮች ላይ ምስሎችን በማተም ለገበያ ያቀርባሉ በመላው ዩናይትድ ስቴትስ በ19 ከተሞች ለሚገኙ ከአንድ መቶ በላይ ለሚሆኑ ሰዓሊዎች ከስራዎቻቸው ጥቅም እንዲያገኙም ድርጅቱ ይረዳል። ስዕል መሳል ለዊሊያምስ ችግሮቿን ማስረሻ እንጂ ዋና የገቢ ምንጯ እንደሚሆን በፍጹም አስባ አታውቅም ነበር። ሁልጊዜ ከኔ ጋር የሚኖር አንድ አባባል አለ የዶሎ ደመም ቢሆን እንኳን እርሳስ መሳል ይችላል የሚል አባባል። ዊሊያምስ ከዚህ በኋላ በርካታ ስራዎቿን ለጥበብ አፍቃሪያን እንደምታቀርብ አያጠራጥርም።

መጀመሪያ ይሁን እያል እንሰናበታለን። መልካም ምሽት። በነኮግሶን ይገናኝ።